የቡድን ሰባት የበለጸጉ ሀገሮች የውጭ ጉዳይ ሚኒስትሮች ዛሬ ማክሰኞ ለንደን ላይ ተሰባስበዋል። በቻይና እና በሩሲያ እንዲሁም በማይነማር መፈንቅለ መንግስት በሶሪያ ግጭትና በአፍጋኒስታን ስላለው ወቅታዊ ሁኔታ ጨምሮ በተለያዩ ጉዳዮች ላይ እንደሚነጋገሩ ይጠበቃል። ስብሰባውን የሚመሩት የብሪታንያው የውጭ ጉዳይ ሚኒስትር ዶሚኒክ ራፍ ሲሆኑ ስብሰባው የዲሞክራሲን የነጻነትና የሰብአዊ መብት ጉዳዮችን አደጋ ላይ ሊጥሉ በሚችሉ አካባቢያዊ የፖለቲካ ጉዳዮች ላይ ይነጋገራል ሲል የእንግሊዝ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። ዘገባውን ደረጀ ደስታ ያቀርበዋል። የእንግሊዝ የውጭ ጉዳይ ሚኒስትር ራብ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር አስቀድመው ትናንት ሰኞ የተነጋገሩ ሲሆን የቡድን ሰባት አባል አገሮች ለማይናማር ሕዝብ የሰብአዊ እርዳታ በሚጨመርበትና የጦር መሳሪያ ማዕቀብ በሚደረግበት እንዲሁም ከማይናማር ወታደራዊ ጁንታ ጋር ግንኙነት ባላቸው ግለሰቦችና ተቋማት ላይ ማዕቀብ ስለሚጣልበት ሁኔታ ግፊት ያደርጋሉ ተብሎ ይጠበቃል። ይህን አስመልክቶ የእንግሊዙ የውጭ ጉዳይ ሚኒስትር ዶሚኒክ ራብ እንዲህ ብለዋል። I hope that, uh, uh, North Korea will, uh, take the opportunity. በሚያንማር ጥቃቱ እንዲያበቃ እንፈልጋለን። ወታደራዊ አገዛዙ ወደ ተመረጠ ዲሞክራሲያዊ አስተዳደር፣ ስልጣን በህዝብ ወደ ተመረጡ ተወካዮች እንዲመልስ እንሻለን። እኛ ኢላማ በምናደርጋቸው እዚህ በምንጥለው ማዕቀብ ብቻ አንወሰንም። የእንግሊዝ የንግድ ድርጅቶች የሚያንማር ሰራዊት ከሚቆጣጠሯቸው የንግድ ድርጅቶች ጋር ሁሉ የሚያደርጓቸውን ግንኙነቶች በሙሉ እንዲያቋርጡ እርምጃ የሚወሰድበትን መንገድ ነው የምንመለከተው። በዚያም በኩል ግፊት ለማድረግ እንሞክራለን። የውጭ ጉዳይ ሚኒስትር ብሊንከን ዩናይትድ ስቴትስ ከሰሜን ኮሪያ የዲፕሎማሲ ግንኙነት በማድረግ የኮሪያን ባሕረ ሰላጤን ከኒውክሌር ነጻ የማድረግ ግቧን ለማሳካት ሰሜን ኮሪያን አስመልክቶ ለረዥም ወራት የነበራትን ፖሊሲ እንደገና ትቃኛለች ብለዋል። አሜሪካ በሰሜን ኮሪያ ያለውን የሰብአዊ መብት ጉዳዮች የሚከታተል ልዩ ልዑክ እንደምታቋቁምም ብሊንከን ተናግረዋል። Yeah, which Anthony and what we have now is a policy that calls for a calibrated. አሁን ያለን ፖሊሲ በሚገባ የተቃኘ ከሰሜን ኮሪያ ጋር ዲፕሎማሲያዊ ግንኙነት ለማድረግ ክፍት የሆነና የዩናይት ስቴትስን የአጋሮቿንና በአካባቢው ያሰማራናቸውን ኃይሎቻችንን ደህንነት በጠበቀ መልኩ ተግባራዊ ሊደረግ የሚችል አቀራረብ ነው። እሱን እያደረግንም ከአጋሮቻችንና ወዳጆቻችን የደቡብ ኮሪያ ሪፐብሊክን ጨምሮ ከጃፓን በሂደት ከሚመጡ ሌሎች ሀገሮችም ጋር በቅንጅትና በመመካከር እንሰራለን ብለዋል። ብሊንከን የውጭ ጉዳይ ሚኒስትሮቹ ስብሰባ የተካሄደው በመጪው ሰኔ እዚያው እንግሊዝ ውስጥ ይደረጋል ለተባለው የቡድን ሰባት አባል አገራት መሪዎች ሁኔታዎችን ለማመቻቸት መሆኑም ተመልክተዋል።